The Voice of America. በ2013 የሚከበረው የብሔሮች ብሔረሰቦችና ሕዝቦች ቀን ልዩነታችን ሳይሆን አንድነታችን ላይ አትኩሮ ይከበራል ሲሉ አዲሱ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ አስታወቁ። መጪውን የብሔሮች ብሔረሰቦችና ሕዝቦች ቀን በዓልን እንድታስተናግድ በተመረጠችው ድሬዳዋ ከተማ አፈ ጉባኤው በተገኙበት በአከባበሩ ላይ ውይይት ተደርጓል። አዲስ ቸኮል ዝርዝር ዘገባ አድርሶናል። ስለ ብሔሮች ብሔረሰቦች እና ህዝቦች ቀን በዓል ለጋዜጠኞች መረጃ የሰጡት የፌዴሬሽን ምክር ቤት አፈጉባኤ አቶ አደም ፋራህ በዘንድሮ አከባበር የሚያስተሳስሩን ጉዳዮች ላይ እናተኩራለን ብለዋል። የተለያዩ ሲምፖዚየሞች ይካሄዳሉ። በነዛ ሲምፖዚየሞች ላይ የሚቀርቡ ርዕሰ ጉዳዮች ወይም ጽሁፎች ሰፊ ጊዜ ተወስዶ በጥንቃቄ የሚዘጋጁ እንዲሆኑ የህዝቡን የአብሮነት እሴቶችን ለማስቀጠል የሚረዱ የህዝቡን አንድነት ለማጠናከር ከሚያለያዩን ጉዳዮች አንድነታችንን አጠናክር እንድንሄድ የግድ የሚሉ ጉዳዮች ይበዛሉ። ሆኖም በአብዛኛው ጊዜ በልዩነት ላይ ነው ሰፊ ስራ የሚሰራው ትኩረት የሚደረገው። ስለሆነም የኢትዮጵያ ብሔሮች ብሔረሰቦችና ህዝቦችን የሚያስተሳስሩ ጉዳዮች ላይ ትኩረት አድርገን በሀገራችን ዘላቂ ሰላም እንዲረጋገጥ መረጋጋት እንዲፈጠርና የተጀመረው ለውጥ ስኬታማ በሆነ መልኩ እንዲቀጥል ለማስቻል በዓሉ የበኩሉን አስተዋጽኦ እንዲያበረክት ለማድረግ ነው። በዛሬው ስብሰባ ላይ በኦሮሚያ ክልል አስተናጋጅነት በአዲስ አበባ የተከበረውን አስራ አራተኛውን የብሔሮች ብሔረሰቦችና ሕዝቦች ቀን አከባበር አፈጻጸም የተገመገመ ሲሆን በድሬዳ የሚከበረው አስራ አምስተኛው የብሔሮች ብሔረሰቦችና ሕዝቦች ቀን እቅድም ተገምግሟል። ድሬዷ የአብሮነትና የመተባበር ተምሳሌት የሆነች ከተማ ነች ያሉት አቶ አደም ፋራ የበዓል አካባበሩን አጋጣሚ በመጠቀም የከተማዋን ኢኮኖሚያዊ እንቅስቃሴ ለማነቃቃትና በምስራቅ ኢትዮጵያ ። የተሻለ ትስስርና ሰላም የሚሰፍንበት እንዲሆን እድል ይፈጠራል ብለዋል። በድሬዳዋ ነዋሪዎችና ፖለቲከኞች ተደጋጋሚ ቅሬታ የሚቀርብበት የድሬዳዋ መተዳደራ ቻርተር የሚሻሻልበት እድል ስለመኖሩም አቶ አደም አውስተዋል። እንደ ድሬዳዋ አስተዳደር መፈታት የሚገባቸው በርካታ ጉዳዮች አሉ። አንደኛው የቻርተሩ ማሻሻያ ነው። በዓሉን አከባበር ለመልካም አጋጣሚ በመጠቀም ከሚመለከታቸው አካላት ግንኙነት በማድረግ ቻርተሩ የሚሻሻልበት ሁኔታ ይፈጠራል የሚል እምነት አለን። እንደ ፌዴሬሽን ምክር ቤትም አስፈላጊውን ድጋፍ ለማድረግ ዝግጁ ሆነን የድሬዳዋ አስተዳደርም ቻርተሩን ለመከለስ ጥናት ላይ መሆኑን ያገኘነው መረጃ ያመለክታል። በዓሉ የሚከበረው በሚቀጥለው ዓመት ህዳር 29 ቀን ሲሆን በዚያ ወቅትም የኮሮና ቫይረስ ስጋትነቱ የሚቀጥል ከሆነ በምን መልኩ ሊከበር ይገባዋል የሚለውንም ጉባኤተኛው እንደሚመክርበት አቶ አደም ገልጸዋል። የብሔር ብሔረሰቦችና ሕዝቦች ቀን ሕገ መንግስቱ የጸደቀበት ህዳር 29 ቀን የሚከበር ሲሆን እስካሁን ድረስ ለ14 ጊዜ ተከብሯል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።